ኢትዮጵያ በአባይ ወንዝ ላይ የምትገነባውን የኃይል ማመንጫ ግድብ ስራ እንድታቆም ግብፅ ትጠይቃለች ተብሏል። ኢትዮጵያ በበኩሏ ፈጽሞ የማይታሰብ ስትል መለሰች። በሁለቱ የአባይ ተፋሰስ ሀገሮች መካከል የዲፕሎማሲ ትኩሳቱ አይሏል። ሄኖክ ሰማእግዜር ዝርዝር ዘገባ ያቀርባል። የግብጽ ባለሥልጣናት ኢትዮጵያ በአባይ ወንዝ ላይ የምትገነባውን የህዳሴ ግድብ ግንባታ እንድታቆም ጠይቀዋል። ኢትዮጵያ በበኩሏ ግንባታው የግብጽን የውሃ ጠቀሜታ የማይጎዳ በመሆኑ ግንባታውን የማቆም ፈቃድ ፈጽሞ እንደሌላ ትገልጻለች። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ፣ በምንም አይነት የቀን ህልም ነው ማለት የሚቻለው የህዳሴ ግድብ በኢትዮጵያ ህዝብ የሚገነባው በኢትዮጵያ ውስጥ ያለውን ድህነት ለማጥፋት ነው ኢትዮጵያን ለማበልጸግ ነው። ይህም ግን ባህታ በምትገነባበት ሰዓት የሌላውን የዚህ የናይል ተፋሰስ ሀገሮችን የመጉዳት ፍላጎት እንደሌላት አንድ ሺህ አንድ ጊዜ ስትገልጽ ነው ቆየችው። ይሄ በምንም አይነት የህዳሴ ግድብ ይቆማል የሚለው ነገር የቀን ህልም ነው የሚሆነው ጌታ። ስለዚህ ፈጽሞ የማይታሰብ ነው የሚሉት። በፍጹም ይሄ በፍጹም የቀን ህልም ነው። የቀን ህልም ነው። የቀን ቅዠት ነው። በትናንትናው እለት እንግዲህ በአዲስ አበባ የሚገኙትን የግብፅ አምባሳደርም ጠርታችሁ በተለይ በኢትዮጵያ ላይ የግብፅ ፖለቲከኞች ያቀረቡት ተቃዋሚን የማስታጠቅ የወታደራዊ ጥቃት ወሬዎችን ማናፈስ፣ አልፎም ኢትዮጵያ በኢትዮጵያ የአገር ውስጥ ፖለቲካ ውስጥ አልቃ መግባት የሚሉ ሀሳቦች ተስተናግደዋል። እነዚህን እንዲያብራሩ የመንግስቱ ኦፊሴላዊ አቋም መሆናቸውን ጠይቃችሁ ነበረ። መልስ አገኛችሁ ከአምባሳደሩ? እስካሁን እየተጠበቀ ነው ያለው። ይህንን በአጠንክረን በአጽንኦት ነው አምባሳደሩ የተጠየቁት በዝርዝር እነዚህ የተለያዩ የግብጽ ባለስልጣኖች እና አንዳንድ የፖለቲካ ፓርቲ ኃላፊዎች የተናገሯቸውን ነገሮች አሁን ከተመጠቀስካቸውን ጭምር አንድ ባንድ የግብፅ መንግስት አቋም ከዚህ ጋር ያለውን በትይዩነት እንዲገልጹ ጠይቀናቸው አበክረን ከአንድም ሁለትም፣ ይሄ እየተጠበቀ ነው ያለው። በሌላ ዜና ደግሞ የኢትዮጵያ የላይኛውን የአባይ ተፋሰስ ሀገሮች በዩጋንዳ አስቸኳይ ጉባኤ ጠርታለች የሚሉ ዘገባዎችን የግብጽ የመገናኛ ብዙሀን ሲዘግቡ በቅርቡ የመጣ ዜና ነው። እዚህ ላይ የሚሰጡም መረጃ አለ። ስፔሲፊካሊ በዚህ በኩል መረጃው የለኝም፣ ነገር ግን ሁልጊዜም ከነዚህ ከተፋሰሱ የላይኛው ሀገሮች ጋር ሁልጊዜ ምክክር እናደርጋለን። ሰሞኑንም አሁን የፓናል የኤክስፐርቶቹ ፓናል ስለደረሰበት ግኝት እና ስለሰጠው ማብራሪያ ተሳሰቱ ሀገሮች አምባሳደሮች በትላንትና ዕለት እንደዚ ማብራሪያ ሰጠናቸዋል። ይሄ ሁልጊዜ የምናደርገው ምክክር ነው የሚሆነው። ይህንን ግን ስፐስፊካ ነገር አሁን ላረጋግጥልህ አልችልም። የፕሬዚዳንት መሐመድ ሞርሲ አስተዳደር የሆስኒ ሙባረክን የናይል ፖሊሲ ከወደቀበት አንስቶ የመተግበር እቅድ እንዳለው የግብፅ የመገናኛ ብዙሀን ዘግበዋል። ኢትዮጵያ በቀድሞ አስተዳደር የናይል ፖሊሲ ላይ ያላት አቋም ምንድን ነው? አምባሳደር ዲና ያ ፖሊሲ የማይሰራ ነው። የታላቅነት ፖሊሲ ነው። የትምክህት ፖሊሲ ነው። በጠቅላላው እፍትሀዊ ፖሊሲ ነው የነበረው። አንደኛ ቀደም ሲል ናይልን በተመለከተ የቅኝ ገዢዎች በወቅቱ የደረሱበት ውል ነው የነበረው። አሁን ያሉት አብዛኞቹ የተፋሰሱ ሀገሮች የሲቲን የፈረሙት ይህን ውል አያውቁትም፣ አይቀበሉትም። ኢትዮጵያን ጨምሮ ማለት ነው። ያ የሞተ ነው። እንደገና ተመልሶ መምታት የለበትም። ስለሆነም ነው ኢንቴቤ ላይ ግብፅንም ሱዳንም ጨምሮ ከአስር ዓመታት በላይ ድርድር ተካሄደ የመጨረሻ ሲ ፒ ኤ የተባለው ሰነድ የተደረሰበት ያ ሰነድ በስድስት ተፋሰስ አባል ሀገሮች ተቀባይነት አግኝቷል። እያንዳንዱ ሀገር ወደ ፓርላማ እየወሰደ ያጸድቀዋል። ምናልባትም ተፋሰሱን ከተፋሰሱ ሀገሮች መካከል ግብጽና ሱዳን ብቻ ያልፈረሙት ይጠበቅ የነበረው ጥሩ ነገር ደጉ ነገር እነዚህ ሁለቱ ሀገሮች ይፈርማሉ የሚል ነው። ግን ያ የነበረው ፖሊሲ ያ የነበረው ቅድም የጠቀስከው አካሄድ በፍጹም ተቀባይነት አይኖረውም ያለፈለት ነው ያለፈበት። ግብፃውያንም እንግዲህ ቀድሞ የነበረው ፖሊሲ በተለይ አንቀጽ አስራ አራት ላይ በዚህ በትብብር ስምምነቱ ማለት ነው የአባይን ውሃ አጠቃቀም እንዴት አድርጎ እኩል በሆነ ሁሉንም ፍትሀዊ በሆነ መልኩ ሊጠቀሙ ይችላሉ የሚለውን ግብፃውያን እንዳልተቀበሉት እንዲሁም ሱዳናውያን እንዳልፈረሙበት ይታወቃል። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ለሰጡኝ ማብራሪያ አመሰግናለሁ። እኔም አመሰግናለሁ። መልካም። በማስከተል ወደ ግብጽ የቀድሞ የውሃ ሀብት ሚኒስተር ዶክተር ሙሐመድ አላም ደወልኩ። ይሄ አስቀድሞ መደረግ የነበረበት ነው። ጥያቄው የቀረበው ዘግይቶ ነው ብዬ አስባለሁ። በዓለም አቀፍ ስምምነቶች መሰረት ኢትዮጵያ የግንባታዋን ዕቅድ ለግብፅ ማስታወቅ ነበ አለባት። ግብፃውያን እነዚህን ሁኔታዎች አጢነው የሚመጡ ለውጦችን አስመልክቶ በመመካከር የማስተካከል እርምጃ የሚወስዱበት አሰራር እንዲኖር ይሻሉ። በተፋሰሱ የግርጌ ሀገሮች ያለውን ተጽዕኖ በአግባቡ ማጤን ያሻል። ኢትዮጵያ በአባይ ወንዝ ላይ የምትገነባው የህዳሴ ግድብ ወደ አምስት ቢሊዮን ዶላር የሚያስወጣ ሲሆን የግንባታ ውጪ የሚሸፈነው ሙሉ በሙሉ በኢትዮጵያውያን ነው። ግብፅና ሱዳን እንደ አውሮፓውያን ዘመን አቆጣጠር በ1959 ዓ.ም የተፈራረሙት የአባይ ውሃ አጠቃቀም ስምምነት ዘጠና ከመቶ የሚሆነውን የአባይ ውሃ ለሁለቱ ሀገሮች ማለትም ለግብፅና ለሱዳን የሚሰጥ የተቀረው ደግሞ አስር በመቶ በትነት የሚሄድ ሲሆን የሰባቱ የታችኛው የላይኛው የአባይ ተፋሰስ ሀገሮች በባዶ የሚቀሩበት ስምምነት ነው። ለዚህ ነው የላይኛው የአባይ ተፋሰስ ሀገሮች ከፍተኛ ቁጥር ያለውን ህዝባቸውን ለመመገብ እንዲሁም እድገታቸውን ለማፋጠን የኃይል አቅርቦት በመሻታቸው በአባይ ወንዝ ላይ ፍትሐዊ የውሃ አጠቃቀም ስምምነት እንዲኖር መጠየቅ የጀመሩት።